ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪዮ አድማጮች፣ የዛሬ ሰኞ ሕዳር 21 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬው ምሽት ከያዝናቸው ፕሮግራሞች መሃል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ፓርላማ ቀርበው በኢትዮጵያ ወቅታዊ ጉዳዮች ላይ ማብራሪያ ሰጥተዋል። መንግስታቸው ሳንፈልግ ወደ ከገባንበት ጦርነት በኋላ ህዝቡን የማቋቋም የማረጋጋት፣ የማደራጀት እንዲሁም የወደሙት መሰረተ ልማቶችን የመገንባት ሂደት ያነሱበት እንትንም በጣም ለትግራይ ህዝብ ያላቸው ፍቅር የሚያሳይ ነው። ቀደም ሲል የሰማችኋቸው የትግራይ ዲሞክራሲያዊ ፓርቲ ዋና ጸሐፊ የሆኑትን አቶ ግዴና መድህንን ነው። በዛሬ ዕለት የነበረውን የጠቅላይ ሚኒስትሩን የፓርላማ ንግግር አስመልክቶ አስተያየታቸውን ይዘናል። የከፍተኛ ትምህርት ተቋሞቻችን ያው ከዛሬ ጀምሮ የዝግጅታቸውን ሁኔታ አይቶ እስከ አርብ ድረስ ባለው ጊዜ ውስጥ ለተማሪዎቻቸው ጥሪ እንዲያደርጉ ጥሪ ተላልፎላቸዋል። አሁን የሰማችሁት ደግሞ የኢትዮጵያ ከፍተኛ ትምህርት ተቋማት ለተመራቂ ተማሪዎች ያደረጉትን ጥሪ አስመልክቶ ካሰናዳ ነው ፕሮግራም የተቀነጨበ ነው። ጊዜውን ጠብቆ ይቀርባል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደ እሷ ላሳልፋችሁ። አመሰግናለሁ ስመኝሽ። የኢትዮጵያ ፌዴራላዊ መንግስት ኃይሎች ትግራይ ክልል ውስጥ እያስፈጸሙ ባሉት ህግን የማስከበር ግዳጅ ሲቪል ሰዎች ላይ ጉዳት አልደረሰም ሲሉ ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ ፊት ቀርበው ተናግረዋል። ጠቅላይ ሚኒስትሩ ዛሬ በፓርላማው ፊት ቀርበው ለህዝብ እንደራሴዎች መልስ ሲሰጡ የአየር ድብደባዎችና ሌሎች እርምጃዎች የተወሰዱት በተነጣጠሩና ኢላማቸውን በመቱ የተሳኩ ጥቃቶች እንደነበሩ ገልጸው የህወሀት መሪዎችንም በቅርብ እየተከታተሏቸው መሆኑን ተናግረዋል። ይህ በእንዲህ እንዳለም ተዋጊዎቻቸው አንድ የአየር ኃይል ጀት መጥቶ መጣላቸውን የህወሀት መሪዎች ተናግረዋል። የኢትዮጵያ መንግስትም ሆነ ከሌላ ሶስተኛ ወገን የተገኘ ማረጋገጫ ግን ለጊዜው አልተገኘም። በሌላ በኩል ደግሞ መቀሌ ከተማን ለመያዝ በተደረገው ውጊያ የደረሰውን ጉዳት አስመልክቶ መረጃ ከባለስልጣናት ባይገኝም በከተማይቱ ውስጥ የሚገኘው የአይደር ሆስፒታል ግን መጨናነቁንና እንዲሁም የአስክሬን ማቆያ እንደሌለው የዓለም አቀፍ የቀይ መስቀል ኮሚቴ አመላክቷል። ወደ ሌላ ዜና እንለፍ። በሀገር ክህደት ወንጀል የተጠረጠሩ ጄኔራሎችና ሌሎች የጦር መኮንኖች ቤት በተካሄደ ዘመቻና ብርበራ በግለሰቦች እጅ መያዝ የሌለባቸው የጦር መሳሪያዎች መያዛቸውን የፌዴራል ፖሊስ ኮሚሽን አስታወቀ። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ እንደገለጹት የተያዙ መሳሪያዎች በነፍስ ወከፍ ሊያዙ የማይቻሉ ናቸው ብለዋል። ከህወሀት ጋር በመመሳጠር በሰሜን እዝ ላይ ጥቃት እንዲፈጸም አድርገዋል በሚል ነው መኮንኖቹ በእስር ላይ የሚገኙት ዘገባ እንደሆነ ያደረሰችን ፀሐይ ዳምጠው ናት። አድማጮች ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና መሰናዶች ጋር አብራችሁ ታመሹ ዘንድ እንጋብዛለን። ከዜናዎቹ ጋር ኤደን ገረመው ነበርኩ ከዋሽንግተን ዲሲ ሜዳንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ የዕለቱ አብይ ርዕስ አርገን ወደ አሰናዳ ነው ፕሮግራም እንለፍ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በህዝብ ተወካዮች ምክር ቤት ተገኝተው በወቅታዊ ሀገራዊ ጉዳዮች ላይ ለተወካዮች ምክር ቤት አባላት ገለጽ አድርገዋል። ጠቅላይ ሚኒስትሩ በአየር ላይ የተደረጉ ጥቃቶችን በተመለከተ በጥንቃቄና በስኬት ተጠናቋል ሲሉ የገለጹ ሲሆን የህወሀት መሪዎችንም አስመልክቶ መንግስታቸው ያሉበትን እንደሚያውቁ፣ እስካሁን ድረስ ጥቃት ያላካሄዱት መሪዎቹ ከልጆቻቸውና ከቤተሰቦቻቸው እንዲሁም ከመከላከያ ሰራዊት የተማረኩ አባላት ጋር በመሆናቸው መሆኑንም አስታውቀዋል። ጠቅላይ ሚኒስትር ባቀረቡት በዚህ ማብራሪያ ዙሪያ ባልደረባችን መስፍን አራጌ የተፎካካሪ ፓርቲ ድርጅት አመራሮችንና ምሁራንን አስተያየት ይዞ ቀርቧል። ወደዛው እንለፍ። ጠቅላይ ሚኒስትር አብይ አህመድ ዛሬ ለተወካዮች ምክር ቤት ባቀረቡት ዘለግ ያለ ማብራሪያ ኢትዮጵያ ባለፉት ሁለት ዓመታት አጋጥሟታል ያሉትን ፈተናና ፈተናውን ለማለፍ የተሰሩ ስራዎችን ገልጸዋል። በሕወሓት ላይ በአጭር ጊዜ የተመዘገበ ባሉት ወታደራዊ ዘመቻና ድል ትንታኔ የሰጡት ጠቅላይ ሚኒስትሩ በሚቀጥሉት ጊዜያት የጦርነቱ ማዕከል ሆና የቆየችውን ትግራይን መልሶ የማቋቋም ስራ ይሰራል ብለዋል። የትግራይ ዴሞክራሲያዊ ፓርቲ ዋና ጸሐፊ ግዴና መድን በዛሬው የጠቅላይ ሚኒስትሩ የፓርላማ ውሎ አስተያየታቸውን ሰጥተውናል። ሚኒስትሩ እንደሚታወቀው ከወጣትነታቸው ጀምሮ ከትግራይ ህዝብ ጋር በጣም የቆዩና የትግራይን ህዝብ ችግርን የሚረዱ መሪ መሆናቸው ራሱ ለትግራይ ህዝብ አንድ ለአንድ አሁን ታማየው ነው። ከዚህም በመነሳት መንግስታቸው ሳንፈልግ ወደ ከገባንበት ጦርነት በኋላ ህዝቡን የማቋቋም የማረጋጋት የማደራጀት እንዲሁም የወደሙት መሰረተ ልማቶችን የመገንባት ሂደት ያነሱበት እንትንም በጣም ለትግራይ ህዝብ ያላቸው ፍቅር የሚያሳይ ነው። በቀጣይ የጁንታው ከወደቀ በኋላ ክቡር ጠቅላይ ሚኒስትሩ የሚመሩት መንግስት የትግራይ ህዝብን አረጋግተው የተፈናቀሉትን መልሰው እንዲሁም ወደ ንፍ እንደሚወስዱት ከመግለጫቸው ተረድቻለሁ። እንደሚያደርጉትም አንጠራጠሩ። ይህ ፖለቲካ ፓርቲና ህዝብ ይለያያል የሚሉት ዋና ጸሐፊው ህዝብን ሽፋን በማድረግ የሚሰሩ ፖለቲካዊ ሸፍጦችን ድርጅታቸው እንደሚያወግዝ ተናግረዋል። አንደኛ ፓርቲ ህዝብን መሆን አይችልም። ሁለተኛ ከባህሪም ስንነሳ ህወሓት የትግራይን ህዝብ ፍላጎት አሳክቶ አያውቅም። እንደምናውቀው ላለፉት ሰላሳ ዓመታት የትግራይ ህዝብ አይቶት የማያውቀው ብሔራዊ ውርደት ውስጥ ነው የገባው፣ ለልመና፣ ለችግር፣ ለከፍተኛ ጭቆና ምናልባት ዚም ያለ ህወሀት መሪ እያለ ህዝቡን ሊጨቁን ነበር። ኢትዮጵያን የትግራይ ህዝብ ደግሞ ላለፉት ሰላሳ ዓመታት ከፍተኛ ጭቆና ውስጥ ነበረ። ስለዚህ ህዋሀት የትግራይ ህዝብ ነው የትግራይ ህዝብ ህዋሀት ነው የሚለው ነገር እነዚህ የጁንታ መሪዎች ስልጣናቸውን ለማራዘም የፈጠሩት ትርክት እንጂ ምንም አይነት ምድር ላይ ምንም አይነት እውነታ የሌለው ነገር ነው። የኢዜ ማሊቀ መንበር የሸዋሳ ሰፋ በበኩላቸው ዓለም አቀፉ ማህበረሰብ ከተዛባ ምልከታ እንዲወጣ ጠቅላይ ሚኒስትሩ የሰጡትን ማብራሪያ ደግፈዋል። ያካሄድ በእኛ እምነት ህግ የማስከበር እርምጃ ነው። ይሄ ደግሞ በምስራቅ መጭኪዛ ላይ በአብዲቤ ላይ እና በቡድኑ ላይ ተደርጓል፣ በደቡብም ተደርጓል። የሰሜኑም ሰፋ ያለ ና መንግስት ሆነው የቆየ ቡድን መሆኑ ካልሆነ በስተቀር ብዙ ከዛ የተለየ ነገር የለውም። እና ህግ በማስከበር እርምጃ ላይ በየትም አገር ሌላ ሀገር ገብቶ ያቅም መግባትም የለበትም። ሲገባም አተረማምሰት ነው የሚወጣው። የገቡባቸው ሀገሮች ምን እንዲሆኑ እናውቃለን። ኢትዮጵያ ደግሞ ለየት የሚያደርገው በዓለም ውስጥ አሉ ከሚባሉ ጥቂት ነጻ ሀገራት አንዷ ናት ኢትዮጵያ። ስለዚህ በምንም ተአምር ለውጭ ወራሪም ሆነ ለውስጥ ወርባሪ ትል የምትሰጥ አገር አይደለችም ረጅም የመንግስትነት ታሪክ አላት ማለት በውስጧ ምንም አይነት መንግስት ይሆን ንጉሳዊም ይሆን ዲክተሰርም ይሆን ምንም አይነት መንግስት ይሆን ግን የውስጥ አንድነቱንና ከውጭ ወራሪ ደግሞ ነጻነት ጠብቆ የኖረ አገር ህዝብ አለን ማለት ስለዚህ በዚህ ሁኔታ ህግ በማስከበር ሁኔታ ሌላ ሀገር እጁን ለመስገድ የሚደረገው ሙከራ በእውነት በተለይ ኢትዮጵያ ውስጥ በኢትዮጵያ ላይ ፍጹም ነውር ነው ትክክል አይደለም እንዳሉትም ጠቅላይ ሚኒስትሩ ኢትዮጵያ የተባበሩት መንግስታትም የአፍሪካ ህብረትም መስራች አገር ናት እና የብዙ ሀገር ህዝብን በተለይ ማስዋቢ ያደረገች ሀገር እንደመሆኗ መጠን እንደዚህ አይነት ያልካገብነት ሙከራ ወሬውም አይገባም ነበር። ቀደምት የስልጣኔ አሻራዋን ያተመቻ ሀገር በዲፕሎማሲው መስክ የሚገባትን ያህል አልተጓዘችም የሚሉት አቶ ይሸዋስ መንግስት በዚህ መስክ የቤት ስራ እንደሚጠብቀው አብራርተዋል። ለመሆን ውጭ ጉዳይ ሚኒስትርና ጠቅላይ ምክትል ጠቅላይ ሚኒስትሩ ሲሙ በአጠቃላይ በጣም ጥሩ ስራ ሰርተዋል። ይህንንም አደጋ ለመቀልበስ ችሏል የሚል ምልክት አለ። በአጠቃላይ ግን ያውል ሁል ጊዜ እኮ በሀገር ውስጥ ችግር ስትጠመጥ፣ በማይረቡ ጉዳዮች ስታጠር፣ በግብርናው፣ በውጭ ጉዳዩም፣ በኢኮኖሚውም፣ በትምህርቱም፣ በአጠቃላይ ያለው መስኩ ሁሉ አፈር ነው የሚበላው። እዛ ላይ መጎዳታችን ግልጽ ነው። ምክንያቱም በርስ በርስ ሽኩቻ ውስጥ ያለ ሀገር እንደሚጠፋ ተቋማቱም እንደሚደክሙ የታወቀ ነው እና ተዳቅመናል። በእውነት ኢትዮጵያ በዓለም መድረክ ላይ ያላል ቦታ ይሄ አልነበረም ከዚህ በላይ ነበር ሊሰራ የሚገባው ኢትዮጵያውያን ወደ አለም መድረክ መግባት የሚቻል አለባቸው በጣም ብዙ ሲኒየር ሰዎች አሉ ሰዎቻችንን ማሳደግ መቻል አለብን የሀገር ውስጡን ዲፕሎማሲ በደንብ መሰራት አለበት በእርግጥ በራሳቸው ፍላጎት እጃቸውን ለማስገባት የሚፈልጉ ሰይጣናዊ ሀሳብ ያላቸው መሪዎች የሉ ማለት አይደለም በመላ አለም ግን ደግሞ ከመረጃ መዛባት የተነሳ ደግሞ ብዙ ብዙ ማለት ይቻላል ከመረጃ መዛባት የተነሳ ከሚፈጠር በተደጋጋሚ የምክር ቤቱ አባላት ጭብጨባ የታጀበው የጠቅላይ ሚኒስትሩ ማብራሪያ መንግስት ላለፉት ሁለት አመታት በተለያዩ አካባቢዎች ችግሮች ሲፈጠሩ አፋጣኝ ምላሽ ያልሰጠበትን ውስጣዊ ችግርም አብራርተዋል። የፍልስፍና ምሁሩ ዶክተር ዳኛቸው አሰፋ የጸጥታ መዋቅሩና የቢሮክራሲ አደረጃጀት ከጠቅላይ ሚኒስትሩ ቁጥጥር ውጭ በነበረበት ሁኔታ ኢትዮጵያ የተጋረጠባትን ፈተና በአፋጣኝ መፍትሄ እንዳትሰጥ አድርጓታል የሚለውን ምክንያት ይስማሙበታል። ዛሬ ለሰጡት ምክንያት አዲስ ኢትዮጵያን ፖለቲካ በጥሞና ከሚከታተሉት ዜጋዎች መካከል በሚገባ አስረድተዋል። ሀያ ሰባት አመት ሲገዛ የነበረ ፓርቲ በምርጫ የውስጣዊ ምርጫ ተደርጎ ከውጭ ባለ ትግል ሰውዬ የተመረጡት ሰራዊቱ፣ ጸጥታው፣ ቢሮክራሲው፣ ተቋሙ በሙሉ እሳቸው ስር ባልነበረበት ሁኔታ ስ ወስደው ያንን ኃላፊነት ይወስዱት ምናልባት የተለያዩ አስተሳሰቦችን በማስተናገድ ኢትዮጵያን ወደፊት ማራመድ እንደሚገባም ዶክተሩ አሳስበዋል። አስተሳሰብ ሄጂሞኒክ የሆነ የበላይነትን የያዘ አስተሳሰብ ሌላ አስተሳሰብ ማስተናገድ የማይፈልግ አስተሳሰብ ነው። ያለፈው ጊዜ ችግር የፈጠረው በወታደርና በጸጥታ የታጀበ ድጋፍ ያገኘ አስተሳሰብ ነው። ወይ መድረስ አለበት። ማንም ሰው በሀሳቡ መጠየቅ የለበትም። አሁንም ቢሆን እና አብይ የሀሳብ ሞኖፖል ያለ እውነት እነሱ ጋር ነው የሚል አቋም የለኝም። ትምህርቴም አይፈቅድም እንደዛ ለማለት ማንንም። ዜጎች የመፈተሽና የመጠየቅ መብት አላቸው እና ለማንኛችንም ቢሆን የተለያዩ የፖለቲካ መለ ተነሻሽ ሆነ ፕላትፎርሙ እንዲሸጥ ይገባል። እን ይሄ ነው ለአሜሪካ ድምጽ ሬዲዮ መስፍን አራጊ። መስፍንን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤን ነው። የኢትዮጵያ ከፍተኛ ትምህርት ተቋማት ከዛሬ ጀምሮ አንድ ሳምንት ባልበለጠ ጊዜ ውስጥ ለመጨረሻ ዓመት ተመራቂ ተማሪዎች ጥሪ እንዲያቀርቡ የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ገለጸ። ሚኒስትር መስሪያ ቤቱ በትግራይ ክልል የሚገኙ ጉዳት የደረሰባቸው ከፍተኛ ትምህርት ተቋማት በተባለው ጊዜ ተማሪዎችን ለመጥራት ሊቸገር እንደሚችልም ጠቁሟል። ሙክታር ጀማል ተጨማሪ አለው። የሳይንስና ከፍተኛ ትምህርት ሚኒስቴር ዛሬ እንደገለጸው በሀገሪቱ የሚገኙ ከፍተኛ ትምህርት ተቋማት የመጨረሻ ዓመት ተመራቂ ተማሪዎችን በዚህ ሳምንት እንደየዝግጅቶቻቸውና ቅደም ተከተል ጥሪ እንዲያቀርቡላቸው አስታውቋል። በኢትዮጵያ ሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር የመምህራንና ተማሪዎች ጉዳይ ዳይሬክቶሬት ዳይሬክተር ዶክተር ኢዶሳ ተርፋሳ ለቪኦኤ እንደገለጹት ዩኒቨርሲቲዎቹ በአንድ ሳምንት ገደብ ውስጥ እንዲጠሩ እንጂ ይህኛው ዩኒቨርሲቲ በዚህ ቀን ጥሪ ያቀርብ የሚል ቀጥተኛ ዝርዝር አለማውጣቱን ገልጸዋል። ከፍተኛ ትምህርት ተቋሞቻችን ያው ከዚህ ከዛሬ ጀምሮ በዝግጅታቸው ላይ የዝግጅታቸውን ሁኔታ አይቶ እስከ አርብ ድረስ ባለው ጊዜ ውስጥ ለተማሪዎቻቸው ጥሪ እንዲያደርጉ ያው ጥሪ ተላልፎላቸዋል። ምናልባት ሚኒስትር መስሪያ ቤታችን ወስኖ ገሌ ዩኒቨርሲቲ በዚህ ቀን መጥራት አለብህ ብሎ ሳይሆን በአጠቃላይ በዚህ ሳምንት ውስጥ ዝግጅታቸውን እያዩ ተማሪዎቻቸውን እንዲጠሩ ጥሪ ተላልፎላቸዋል ለተቋሞቻቸው። ምናልባት በዚህ ሳምንት ጥሪ ማቅረብ አይችልም ብሎ ሚኒስቴሩ የለያቸው የከፍተኛ ትምህርት ተቋማት አሉ ወይ? የለም ከዚህ በፊት ያው በተደረገው አሰሳ ሁሉም ተቋሞቻችን ያው ተማሪዎቻቸውን መጥራት እንዳለባቸው ሚኒስቴር መስሪያ ቤታችን ፍቃድ ሰጥቷቸዋል። በዚህ መሰረት ተቋሞቻችን ተማሪዎቻችንን ጠርቶ ነበረ። ያው ስኬጁልን በሚኒስቴር መስሪያ ቤቱ በኩል ጠርት ወጥቶላቸው ተሰጥቷቸው በስኬጁሉ መሰረት ተማሪዎቻችንን ጠርቶ ነበር። በተፈጠረው ምክንያት ያ ሳይሆን ቀርተዋል እና አሁን ግን ሁሉም ተቋሞቻችን ድርጅታቸውን አይቶ ተማሪዎቻቸውን መልሶ እንዲጠሯቸው ሚኒስቴር መስሪያ ቤታችን ለተቋሞቻችን ለከፍተኛ ትምህርት ተቋሞቻችን ጥሪ ያስተላልፍላቸዋል። በተለይ የጸጥታ ችግር ያለባቸው ክልሎችን በተመለከተ ለምሳሌ ትግራይ ክልልን መውሰድ እንችላለን። እስከ ቅርብ ጊዜ በጦርነት ውስጥ እንዳለ እየተነገረ ነው የሚገኘው በዚህ ክልል የሚገኙ የትምህርት ተቋማትን ይመለከታል። ይህ ጥሪ እንዴት አድርገው ነው የሚጠሩት? ምናልባት ችግሩ የነበረበት ክልል ውስጥ አንዳንድ ከፍተኛ ትምህርት ተቋሞቻችን ችግር ደርሶባቸዋል። ኢንፍራስትራክቸር ጉዳት ደርሶባቸዋል፣ ተሰባብረዋል፣ ተዘርፈዋል የሚባሉ መረጃዎች አሉ። ምናልባት ሚኒስትር መስሪያ ቤታችንን ይህንን ካጠና በኋላ ጉዳቱ ትምህርት በማያስቀጥል ሁኔታ ውስጥ ሆኖ ካለ፣ ምናልባት ትንሽ ጊዜ ወስዶ ሪሃብሊቴት እስኪደረጉ ድረስ ትንሽ ጊዜ ተወስዶ ተማሪን መጥራት እስኪቻል ድረስ ትንሽ ተጠብቆ ነው ከዛ በኋላ ያስኬዳል። ተማሪዎችን መልሶ መጥራት ይችላል ብሎ በታመነበት ጊዜ ላይ ተማሪዎቻችን ተመልሶ ትምህርታቸውን ይጀምራሉ ማለት ነው። ከዚህ ቀደም መጀመሪያ ላይ ተደርጎ የነበረው ጥሪ በጸጥታ ጉዳይ በመሀል ተማሪዎቹ ወይ ወደየአካባቢያቸው እንዲመለሱ ፣ ወይ ባሉበት እንዲቆዩ ተብሎ ነበር። ይህን ተከትሎ በተማሪዎች ላይ የደረሰ የተለየ ጉዳት አለ ወይ? በተለይ መቀሌ ዩኒቨርሲቲ ላይ ሲነገር ስለነበረ ይህን በተመለከተ ሚኒስትሩ ምን ያውቃል? እስካሁን ድረስ ያለን መረጃ በየቀኑ የሚመለከታቸው አካላት አብዴት ያደርጉናል ተማሪዎቻችን በሰላም የሚፈለገውን አገልግሎት እያገኙ በሰላም በተቋሞቻቸው ውስጥ ሆነው እንዳሉ መረጃዎች በየቀን እየደረሱን ነው። ፕላስ ምናልባት ሁኔታው ተመችቶላቸው ወጥቶ የሚመጡ ተማሪዎችንም ስናናግራቸው ነበር እና ስነ ልቦና ጫና ኦፍኮርስ አለባቸው፣ ግን ምንም አይነት ሌላ ጉዳት እንዳልደረሰባቸው መረጃዎች አሉን። ፕላስ እዛ አካባቢ ያሉት አሁን መጠለያ አካባቢ ያሉ ተቋም ውስጥ ያሉ ተማሪዎቻችንም እስከዛሬ ድረስ የመከላከያ ሰራዊታችን ቦታውን እስከተቆጣጠረበት ጊዜ ድረስ ሰላም እንደሆኑ የሚመለከታቸው አካላት እያደረሱ እኛም ለቤተሰቦቻቸው እያደረስናቸው እያደረስ ነው። ስለዚህ ምንም ጉዳት አልደረስም። እንደ አጋጣሚ ተመችቶላቸው እኛ ጋር ያደረሱትንም አብሰባ ላይ አቆይተናቸው የአንድ ቀን ስብሰባ ከነሱ ጋር አድርገን በሰላም ወደ ቤተሰቦቻቸው እንዲቀላቀሉ እና ጥሪ እስኪደርሳቸው ድረስ እዛው እንዲቆዩ ተደርጎ ወደ ቤተሰቦቻቸው ተሸኝተዋል። ከዛ በላይ ምንም ተማሪዎቻችን ላይ ጉዳት የደረሰ ነገር እንደሌለ ነው የምናውቀው። የኢትዮጵያ ከፍተኛ ትምህርት ተቋማት ሚኒስቴር ከዚህ ቀደም የከፍተኛ ትምህርት ተቋማት ከጥቅምት 23 እስከ ጥቅምት 30 2013 ድረስ ተማሪዎችን እንዲቀበል ጥሪ ካስተላለፈ በኋላ በጸጥታ ችግሮች ተብሎ በተገለጸ ምክንያት ቅበላው ላልተወሰነ ጊዜ እንዲራዘም ማስታወቁ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን እናመሰግናለን። ወደ ቀጣዩ ዘገባ እንለፍ። በደቡብ ክልል ኮንሶ ዞን፣ አማሮ፣ ዴራሼ፣ ኤሌና፣ ቡርጂ ልዩ ወረዳዎችና በአካባቢያቸው ተፈጥሮ በነበረው ግጭት በቀጥታና በተዘዋዋሪ እጃቸው ያለበት ያላቸውን 137 ተጠርጣሪዎችን በቁጥጥር ስር መዋሉን የክልሉ ሰላምና ጸጥታ ቢሮ አስታወቀ። በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ክላስተር አስተባባሪና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ዛሬ ለአሜሪካ ድምፅ እንዳስታወቁት በግጭቱ 66 ሰዎች የተገደሉ ሲሆን ሌሎች 39 ሰዎች ደግሞ ቆስለዋል። መጠኑ በውል ያልታወቀ አያሌ ቤቶችና ንብረቶችም ወድሟል። ከ133 ሺህ በላይ የህብረተሰብ ክፍሎችን መፈናቀላቸውንና መልሶ የማቋቋም ስራ እየተሰራ መሆኑን ኃላፊው አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባለሁ። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየው ባውዲ እንዳሉት የህዝቡን ጥያቄ የጠለፉ አካላት በፈጠሩት ውከትና ግጭት በኮንሶ ዞን በአማሮ በቡርጂ በደራሽና ባሌ ልዩ ወረዳዎች ውስጥ በሚገኙ በ17 ቀበሌያት ላለፉት ሶስት ሳምንታት የጸጥታ ችግር ተፈጥሯል። በዚህ ሁከትና ጥቃት ስለ ስድስት ስብሎች የተገደሉ ሲሆን 39 ሰዎች ደግሞ የአካል ጉዳት ደርሶባቸዋል። ቁጥራቸው የበዙ ቤቶችም ተቃጥሏል። አያሌ ዜጎችም ከቀያቸው ተፈናቅለዋል። አቶ አለማየሁ ቢሮአቸው ይህን ወንጀል በቀጥታም ሆነ በተዘዋዋሪ ፈጽሟል በማለት የጠረጠራቸውን ግለሰቦች እያሰረ ነው ብሏል። በአጠቃላይ በተደራጀ መንገድ የአጥፊ ኃይሎችን በደንብ አቀናሽቶ ማልተች ስለነበር ጉዳት ደርሷል። ይህን ተከትሎ እስከ ትላንትና ድረስ ወደ መቶ ሰላሳ ሰባት የሚሆኑ ያስተባበሩም ቀጥታ ድርጊቱ ላይ ተሳታፊ የነበሩ ሰዎችም ተይዘዋል፣ ህግ ቁጥጥር ስር ውለዋል። ቀደም ብሎ የነበሩ የፖለቲካ አመራሮችን ውስጡ አሉ፣ አሁን ያሉ የፖለቲካ አመራሮችም ውስጡ ያሉ ተይዘዋል። ይህን ያስተባብሩ የነበሩ ባልተፈለገ መንገድ ይመራ የነበረው ሀይል ተይዟል። ተጠርጣሪዎችም መንገድ የጸጥታ መዋቅራችን እዛ ተቀናጅቶ እየሰራ ነው ያለውና ከአንድ መቶ ሰላሳ ሶስት ሺህ በላይ ዜጎች ጥቃት ደርሶባቸውና በስጋት መፈናቀላቸውን ተናግረው እነዚህን ዜጎች መልሶ ማቋቋም ስራ እየተሰራ መሆኑንም ኃላፊው አስታውቀዋል። ጥቃት ወደ ሰማንያ አራት ሺህ አካባቢ ተፈናቅሏል። ለጉዳቱ ሰለባ ሊሆን ይችላለ ብሎ ደግሞ ወደ አርባ ዘጠኝ ሺህ አካባቢ ተፈናቅሏል። በስጋት የተፈናቀሉትን በፍጥነት እየመለስን ያለ ነው ወደ ቀየው የከባድና መጠነኛ ጉዳት የደረሰባቸው ሰዎችን ደግሞ መልሶ ማቋቋም ስራ እየተሰራ ነው ያለ በወንጀሉም የተደራጀ የታጠቀ ሀይል ጥቃት በማድረሱ ረገድ የአንበሳውን ድርሻ መያዙን ገልጠዋል። በተደራጀ መንገድ የሚንቀሳቀስ የህወሀት አደራጅቶ ያሰማራ ሀይል አለ ያስተባብራል ግጭቱ ተቀጣጥሎ እንዲሄድ የብሔረሰብ ግጭትን እንዲመስል የሙከራ ያደርጋል። ግጭቱ እንዲባባስም አስተዋጽኦ የሚያበረክቱ ሀይሎች አሉ ይቷል። የሸነ ኦነግ ይሄ ግጭቱ ሂደት ውስጥ በደንብ በተደራጀ መንገድ እንቅስቃሴ እያደረገ እንደነበር ተረጋግጧል። አካባቢውን ለማትረስ በሚደረገው ሂደት ውስጥ የዚህ የሸነ ኦነግ አባል የሆኑ ሰዎች እጅ ከፍንጅ የተያዙ አሉ። በግጭቱ ሂደት ውስጥ ሲያቃጥሉ፣ ሰው ሲገሉ፣ ሲተኩሱ ሰው ላይ በሚሊቴሪው እጅ ከፍንጅ የያዛቸው ሰዎች እምራሉ። የሸነ ኦነግ መታወቂያ ያላቸው በምንድ ነው የምታረጋግጡት? የአባልነት መታወቂያ ያላቸው ግማሹ ያው የሸወደ ስለሚንቀሳቀስ አንዳንዱ ከኦሮሚያ ወለጋ አካባቢ የመጡ ቀደም ብሎ የኦሮሚያ ልዩ ፖሊስ የልዩ ሀይል ፖሊስ መታወቂያ ያላቸው ደብ መታወቂያም ያላቸው ተረጋግጧል። ግማሹ የምንም መታወቂያ የሌለው ግን የአካባቢ ዘኛ ሰው አይደለም ብሎ ያረጋገጣቸው ሰዎች አሉ። እነዚህ ተጠናክሮ እየሄደ ያለ በቀጠናው ያለው ሁከት፣ በተለይ በኮንቶዞ እና በአሌ ልዩ ወረዳ መካከል ያለው ግጭት መነሻው የደን መሬት ይገባኛል ጥያቄ ሲሆን በሰገን ከተማ በአማሮ ወረዳ በደራሽና በቡርጂ ወረዳ ቀበላት ያለው የጸጥታ ችግር መነሾ ደግሞ ጎማይዴ ልዩ ወረዳ የተባለ አዲስ መዋቅር በኃይል ለመፍጠር ጥያቄውን የሚያራምዱ ቡድኖች የሚፈጥሩት ትርምስ ነው ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታንን ለዘገባው እናመሰግናለን። ፕሮግራማችን ከጋቢና ቪኦኤ ይቀጥላል። በካሊፎርኒያ ሶኖማ ግዛት የሚኖረው አየለ ሰለሞን የኢትዮጵያ ባህላዊ መጠጥ የሆነውን ጠጅ በማጥናት የጠጅ ጣዕም ያለው የማር ወይን ለማዘጋጀት ችሏል። ላለፉት አምስት ዓመታትም ቢዲቫይን የተሰኘውን የማር ጠጅ በማስተዋወቅ ላይ ነበረ ሲሆን በኮቪድ-19 ምክንያት ግን ገበያ እንደቀነሰበት ይናገራል። ይህን ችግሩን ለመቅረፍም በአሜሪካ ግዙፍ የሆነው የንግድ ውድድር ወይም ሻርክ ታንክ ላይ በመግባት 750 ሺህ የአሜሪካ ዶላር ማሸነፍ ችሏል። ከአየለ ጋር ቆይታ ያደረገችው ኤደን ገረመውናት ቆይታቸው እንደሚከተለው ተጠናቅሯል። አየለ ሰለሞን ከአመታት በፊት ከደን ጥበቃና ከአየር ንብረት ለውጥ ጋር በተያያዘ ስራዎችን ለመስራት በኢትዮጵያ ክልሎች ውስጥ ይዘዋወር ነበር። በዛን ወቅት ታዲያ ንቦች ለስነ ምህዳር የሚጫወቱትን ሚና እንደተገነዘበም ይናገራል። በባህላዊ መንገድ የሚዘጋጀው ጠጅ እንደ ወይን ተጠምቆ ለዓለም ገበያ ቢቀርብ የሚለው ሀሳብም የመነጨው በዛን ወቅት እንደነበር አየለ ይናገራል። ከሰባት አመታት በፊት ጠጅን በተለያዩ የሙቀትና ቅዝቃዜ እንዲሁም የቆይታ ጊዜዎች እየጠመቀ ወደ ወይን የሚቀየርበትን መንገድ ሲመራመር መቆየቱንም ይናገራል። እንትን ወይን ወይን ጠጅ አስቤ ነበር። ኢትዮጵያም ትልቅ ባህል አለን፣ ግን ብዙ ሰው አያውቀውም የወይን ጠጅ አሁን ወይን አደጋ ሲባል ወይን የሚበክልበት ደጋ እና ውርጭ ወይን አደጋ ቆላ ምናምን እንደሚባለው ስለዚህ ባህል አለን፣ ብዙ ሰው አያውቀውም የሚመስለው ከፈረንጆች ከጣሊያን እና ግሪኮች አዋሽ የነበረው ደርግ ከመውረሱ በፊት ነው ኢትዮጵያ ውስጥ ወይን ገባ የሚባለው። ግን በቤተ ክርስቲያንም በምን በልዩ ልዩ እንትን አቅጣጫ ወይን እንጠጣ ነበር፣ አሁንም እንጠጣለን። እኔ ግን አሁን ወደ ማርጠጅ ጨዋታውን ብናመጣው በቃ ምንም አልተሻሻለም። ኢትዮጵያ ብቻ ሳይሆን ሌላም ሀገር አሁን ፈረንሳይ ሀገር ሂድሮሜል ይባላል በፈረንሳይኛ እና ወይን ጠጅ በደንብ አይበቅልም እና ይሰሩታል። ግን ሲሰሩት በቃ ልክ አንድ ሺህ አመት በፊት እንደተሰራ ነው። እና አሁን ወይን ጠጅ ሀምሳ አመት መቶ አመት ሀያ አመት በፊት የተሰራ ወይን ጠጅ እና አሁን የምንጠጣው በጣም ይለያያል። ግን የማር ጠጅ ወይ ሚድ በእንግሊዝኛ ወይ በፈረንሳይኛ ሂድሮ ሜል የሚባለው ምንም አልተሻሻልም። እና ይሄ ትልቅ እድል ያለው በንግድ እና በቢዝነስ እድል አለው። ወይኔ ጠጅ ውስጥ ብገባ ብዙ ከኔጋ የምወዳደረው ብዙ ኮምፒቲሽን አለ እና ሁለቱንም አስቤ ነበር። ግን ምንም በተለይ በጀማሪ ደረጃ እንትን ያን ያህል እንትን አትራፊ ሚሆን አልመሰለኝም። መጀመሪያ ጥናት ነው ማለት ሙከራ። አንድ ወደ አራት አራት ሊትር የሚያህል ካርቦ ይባላል በእንግሊዝኛ እንደ ጠርሙስ ነገር ነው እና በሱ በትንሹ ልዩ ልዩ አይነት እርሾ፣ ልዩ ልዩ አይነት ማር፣ ልዩ ልዩ አይነት ሙቀት ምናምን ልዩ እየለዋወጥን ሙከራ ጀመርን። እሱ የተወሰነ አመት ፈጀብን። ከዛ ለስራ ጉዳይ ሳውዝ አፍሪካ ሲሄድ እዛም ሞከርኩ። መጨረሻ ላይ ካሊፎርኒያ ነው ሀሳቡን ያመጣሁት። ኢንፍራስትራክቸሩ፣ መሳሪያ፣ ሁሉ ነገር ብዙ ይገኛል። ከሶስት አመታት በላይ በዘለቀ የሙከራ ጊዜ በኋላም ቢ ዲቫይን ሲል የሰየመው የጠጅ ጣዕምና ሽታ ያለውን ነጭ የወይን ጠጅ መጥመቅ የቻለ ሲሆን፣ አዲስ ጣዕም ያለውን ወይን ይዞ ገበያ ላይ መወዳደሩ ግን ቀላል ጉዞ አልነበረም። ለዚህ ደግሞ የተለየ የማስታወቂያ መንገድ መጠቀሙንም ይናገራል። ከተመልሼ ያኔ ገበያ ላይ ወጥ ጅርናሊስቶች፣ ጋዜጠኞች ስለ ወይን የሚጽፉ አንድ ሁለት መቶ ምናምን የታወቁ ዝርዝር አወጣንና እና ከእኔ ጋር ተማሪዎች ነበሩ የሚያግዙኝ ኢንተርኖች እረፍት ላይ ያሉ። እያንዳንዱ ደብዳቤ ጽፈን፣ ስለጠጅም አንድ መጽሐፍ ጽፌያለሁ፣ አነስ ያለች መጽሔት እሱን መጽሔት አብረን ከደብዳቤ ላክ ነው። ሁሌ ኢሜይል ምናምን ያገኛሉ እና ኢሜይላቸውንም ብዙ ጊዜ አይከፍቱትም። ስለዚህ እስቲ እንዴት ነው እነዚህ ሰዎች እንዴት እንዴት ይሰሙናል፣ ብለን በደብዳቤ እና መጽሐፍ ስንክላቸው የተወሰኑ መለሱልኝ። ናሙና ጠየቁኝ። ናሙና ተላከ። ወዲያ አሁኑ የናሽናል ቴሌቪዥን ቱዴ ሾው የሚሉት ኤንቢሲ ጠዋት ጠዋት ፕሮግራም አለ። እሱ ላይ ወዲያውኑ ቀምሰውት፣ በቃ እንደዚህ ሰው ብዙ ሰው ያጋጥመውን ለአዲስ አዲስ ምርት ቴሌቪዥን ላይ ማለት የአንድ ስቴት ወይ አንድ አካባቢ አንድ ከተማ ቲቪ ሾ ሳይሆን የጠቅላላ ሰሜን አሜሪካ ፕሮግራም ላይ እንትን ተቀባይነት እንደዚህ ይኖራል ብዬ እና ሰው ቀመሰው። አሁን ለምሳሌ ኢትዮጵያ ዲውቲ ፍሪ ላለፉት አምስት አመታት የኢትዮጵያ አየር መንገድን ጨምሮ በተለያዩ ቦታዎች የቢዲቫይን ወይም ለገበያ ሲቀርብ የቆየ ሲሆን ኮቪድ አስራ ዘጠኝ ግን አየለ ለአመታት የለፋበትን የገበያ ዝርጋታ መና በማስቀረት ገበያቸውን እንደ ጎዳው ይናገራል። ይህን ችግር ለመቅረፍም የተለየ አማራጮችን ማማተር የጀመረው አየለ በኤቢሲ የቴሌቪዥን ጣቢያ ላይ በሚዘጋጀው ትልቁ የሻርክ ታንክ የንግድ ውድድር ላይ ለመሳተፍም አመለከተ። ከወራት ጥረት በኋላ ምርቱን ይዞ ለቴሌቪዥን እንዲቀርብ መጠራቱን የሚገልጸው አየለ በውድድሩ ላይ ከነበሩት አምስት ዳኞች አራቱ በምርቱ ጣም በመደመም እያንዳንዳቸው የአስር በመቶ ድርሻ በመውሰድ 750ሺ ዶላር ለንግዱ ማስኬጃ ማሸነፍ ችሏል። በጣም ደስ ብሎኝ ነበር። ስለ ስራ ላይ ደግሞ የማር ጠጅ ከወይን ጠጅ የተሻሻለ ነው። ከአየረ አንጻር ሲቀምሱት ወደዱት። የሻርክ ነው የሚባሉት እና ብዙ ጊዜ አንድ ወይ አልፎ አልፎ ሁለት ሻርክ ነው እንትን ኢንቨስትመንት ላይ የሚገባ አሁን ግን ሁሉም ፈለጉ። አንዱ አልቻለም ሌላ የራሱ ወይን ጠጅ ድርጅት ኢንቨስትመንት ስላለው ከሱ ጋር ተቃራኒ ስለሆነ እሱ አልቻለም። ግን በቃ አራቱም ምንም ብዙም ሳንደራደር ገቡበት፣ እና ያኔ ደስታዬን ብዙም ስላላሳየው ይሆናል አንዱ እንዴት ዩ ኖው ሬር ኢት ኢዝ ማለት እንዴት የማይጠበቅ ያልተለመደ በጣም ብርቅ ነው፣ ብርቅ ማለት ነው። በጣም ብርቅ ነው እንደዚህ አራት ሻርክ ሲገባ ብሎ አስረዳኝ እና እሺ አልኳቸው በቃ ከዛ ቴሌቪዥን ላይ ከታየ በኋላ በቃ ሽያጩ በጣም ተጋኗል ሰው ኦርደር እያደረገ ነው ደግነቱ ስቶክ ብዙ ስቶክ ነበረኝ እና እሱን አሁን ዌርሃውሱን ለማሟላት ትንትንሽ እየታገልን ነው አየለ ምርቱን ኢትዮጵያውያን እንዲቀምሱት ወደ ሀገር ለማስገባት ፍላጎት እንዳለው ገልጾ፣ ነገር ግን በኢትዮጵያ ከቀረጥ ጋር ተያይዘው ያሉ ችግሮች እንዲስተካከሉም ጥሪ አቅርቧል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሾት ስመኝሽ የቆየነን የነገሰው ይበለን። መልካም ምሽት። I'm nothing do